ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል። የዕለተ ማክሰኞ ጥር 9 2015 ዓ ም የጋቢና ቤ መሰናዶ ከአሜሪካ ድምፅ ከዋሽንግተን ዲሲ ስቱዲዮ ጀምሯል። ከእኛ ጋር ከቆያችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። ያው ታዳጊዎችና እናቶች ግን ልዩ የሆነ ስለ ስነ ተዋልዶ ግንዛቤ ሊሰጣቸው እንደሚገባ የአማራ ክልል የጤና ቢሮ አስታውቋል። በዛሬ ውይይታችን እንግዲህ አብዛኛው ትኩረታችን እዚህ ላይ ይሆናል። በዓለም ዙሪያ በመላው ዓለም ከጥሮር መግቢያ አንስቶ የእናቶች የጤናማ እናትነት ወርም እየታሰበ ይገኛል። በዚህ ዙሪያ በስልክ መስመራችን ላይ እንግዳ ይዘናል። ባለሙያዋ የሚያማክሩንን ነገር የምንሰማ ይሆናል። የደን ደግሞ መሰናደውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳያስተዋወቅ ነው። ከጥር ወር መግቢያ አንስቶ የእናትነት ወር በመላው ዓለም እየታሰበ ና እየተከበረ ይገኛል። ጤናማ እናትነት ማለት ምን ማለት ነው በሚለው ዙሪያ ባለፈው ሳምንት ውይይት አድርገን ነበር። በኢትዮጵያም እንግዲህ ይኸው የጤናማ እናትነት ወር መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶች ሞትን በጋራ እንግታ በሚል መሪ ቃል እየታሰበ ነው። ምንም እንኳን ኢትዮጵያ ከእናቶች ጤና ጋር በተያያዘ እጅግ ብዙ ስራዎችን እየሰራች ቆየች ቢሆንም ባለፉት ጥቂት አመታት ግን ከኮቪድ-19 ጋር፣ ከጦርነት ጋር እንዲሁም ደግሞ ከምጣኔ ሀብታዊ ተግዳሮቶች ጋር ተያይዞ የእናቶች ሞት መጨመሩን በተለያየ ጊዜ የተሰሩ አጫጭርና የዳሰሳ ጥናቶች ያመላክታሉ። በዚህ ዙሪያ እንግዲህ እናቶችና ልጃገረዶች ጤናማ እንዲሆኑ ምን መደረግ አለበት በሚለው እንግዳ ይዘናል። ለመወያየት በዛ ዙሪያ የምንነጋገር ይሆናል። እንግዳችን ዶክተር ቤተል ሳምሶን ትሰኛለች። እቴጌ የተሰኘ እሴቶችን ስነ ተዋልዶ እና እንዲሁም ደግሞ ከካንሰር ጋር የተያዙ የተለያዩ ግንዛቤ የሚያስጨብጡ መተግበሪያዎችን የሰራች ወጣት ሐኪም ናት። ዶክተር ቤተል ጤና ስጥልን፣ እንደምናመሽሽ ዶክተር ቤተል እንግዲህ ከኛ ጋር ሙያዊ ምክርሽን ለመስጠት ስለተገኘሽ እጅግ አብዝቼ ነው የማመሰግነው እንግዲህ መጀመሪያ በቅድሚያ ጥቂት አንቺ ስለምታዘጋጁ ስለ እቴጌ መተግበሪያ እንነጋገር ምንድን ነው እሱ የሚሰራው ምን አይነት ነገሮችን ነው ተደራሽ እያደረገ ያለው ከዛን ጀምር ይሰማኛል ዶክተር ቀጥ Uh, it is model uh, yeah. cancer in uh, uh yeah, then very much a better application, no? Mm -hmm. And then, uh, and then what huh? no, hey you can do, Hello, we got the, got the, got the, the doctor. doctor. Uh-huh, I okay. see. ቴቪ ማለት የጡት ካንሰር ግንዛቤ ማስጨበጫ የተሰራ አፕሊኬሽን ነው። ይሄ አፕሊኬሽን ያው ሴቶች በቤታቸው ሆነው እንዴት ራሳቸውን በጡት ካንሰር ቼክ ማድረግ የሚችሉበትን ሁኔታ ለማሳየት የሚሞክር ነው እና እዛ ላይ ያው ብዙ ሙሉ ለሙሉ ምርመራም እንኳን ማግኘት ባይችሉ ቤት ውስጥ እንዴት ነው ምልክቶቹን ቶሎ እንዳያልፉት እንዴት ነው በራሳቸው ቼክ ማድረግ የሚችሉት የሚለውን ነገር ለማሳየት ነው አይሰራል በምን አይነት ቋንቋዎች ነው ተደራሽ እየሆነ ያለው? ምን አይነት ምላሾችስ አሉት? መጀመሪያ የተሰራው ያው በአማርኛ ነው። አሁንም ያለው ጉግል ፕሌይ ላይ ያለው በአማርኛ ነው። አኒሜሽን ስለሆነ እኛ መጠቀም የፈለግነው በደንብ ሴቶች በደንብ እንዲያዩት እና ግራፊክ በሆነ ምክንያት በደንብ ግራፊክ በሆነ ምክንያት በደንብ በሆነ ሁኔታ በደንብ እንዲታይ ያው ያደረግነው እና የነበረኝ ምላሽ በጣም ደስ ይላል። እንዲሁም በዛ ምላሽ የተነሳ ብዙ ችኝቶች አግኝተናል። እናም ው እንደዛ ነው የሆነው። እንግዲህ ይሄ ወር በመላው ዓለም ጤናማ እናትነት ወር ተብሎ እየታሰበ እየተዘከረ ይገኛል። የእናቶችን ጤና መጠበቅ፣ የሴቶችን ጤና መጠበቅ ደግሞ የማህበረሰብን ጤና መጠበቅ እንደሆነም ይታመናል። ግን የእናቶች ጤና አንዲት ሴት እናት ከመሆኗ በፊት በልጃገረድነቷ፣ በወጣትነቷ የሚጀምር ነው እና ሴቶች ጤናቸውን ለመጠበቅ በተለይ ገና ታዳጊ ሴቶች ካሉ ከታዳጊነት እድሜያቸው አንስቶ ምን ማድረግ አለባቸው? ከዛን ጀምር ዶክተር። ያው ጤናማ ሴት ብዙ ጊዜ ጤናማ እናት ለመሆን ጤናማ እጃገረዝ መሆን አለብን የሚለውን አንድ ቅድም ቀድመንም እያነሳና እየተወያየንበት ነበር። አንድ ሴት ያው በጉርምስና ጊዜ ወይም ደግሞ ፒ ኤስ በሚባልበት ሰዓት ላይ ብዙ ለውጦችን በሳንታ ላይ ልታይ ይችላለን። በዚህም ደግሞ አንደኛውና ዋናው የሆነው ያው የወር አበባ ጉዳይ ነው። በዚህ ጊዜ በወር አበባ ጊዜ ብዙ አይነት ለውጦች ሊመጡ ይችላሉ። ይህም አንደኛው ያው የደም መፍሰሱ፣ በተጨማሪ ከዚያ በፊትና በኋላ የሚገኙ ያው የራስ ምታት ሊሆን ይችላል ህመም ማስመለስ እንዲሁም የማዞር ሁኔታ አንዳንድ ጊዜ ያጋጥማል። እና ብዙ ጊዜ ልጆች እና ሴት ልጆች ብዙ ጥም ስለመቀድመት ስለማንነግራቸው የንጽህና አሁንም እንዴት አጠባበቅ ስለማንገልጽላቸው ብዙ ጊዜ ይፈራሉ። በተለይ ደግሞ ወንድና ሴት አብሮ የሚማሩበት ትምህርት ቤት ላይ የሴቶቹ አፍሮ መቅረት፣ እንደገና ደግሞ የንጽህና ደግሞ መጠበቂያዎቹን ቁቶችን አለማግኘትም አንዳንድ ጊዜ እናያለን እና በአዲስ አበባ ውስጥ ው ብዙ ጊዜ አይከሰትም ይባላል። ግን ብዙ መንግስት ትምህርት ቤቶች ጋር አይገኙም እና ይህንን ቁጥር ወደ አርባ ፐርሰንት ነው የተባለው እና ብትያዚያ ግን ወደ ገጠር በኩል ስኔ ግን ወደ ሰባ አምስት ፐርሰንት ይሄዳል እና ይህንን ለመግ ይህንን ከዚያ በተጨማሪ ደግሞ ያው አንድ ሴት እድሜዋ ከሆነ እድሜ በኋላ ከሆነ በኋላ የቤተሰብ ቅድም ያስፈልጋታል። በዚም በተጨማሪ ደግሞ ያው የተያዙ ልነት መደረግ ከተጀመረ በኋላ ደግሞ የኬቪ ና እንዲሁም የተያዩ የሚመጡ የአባላዘር በሽቶችን ይመጣሉ። እና እሱን ራሳችንን ካልጠበቅን ብዙ ጊዜ ሴቶች ላይ በኋላ ላይ ለመውለድ ያስቸግራቸዋል። የአባላዘር በሽቶች አንድ ቤት ለስ ከያዛቸው በኋላ እድላቸው እየቀነሰ ይመጣሉ፣ የማርገዝ እና እነዚህ አይነት ነገሮች አሉ። እሺ። መልካም እንግዲህ ጥሩ ገልጸሽዋል። እንግዲህ አንዲት እናትስ ከማርገዟ በፊት ምን አይነት ነገሮችን ነው ለምሳሌ በቅድ ለሚወለድ ልጅ ምን አይነት ነገሮችን ነው ማድረግ ያለባት? ምን አይነት የጤና ምርመራዎች ሊሆን ይችላሉ ወይም ዝግጅቶች ሊሆን ይችላሉ? ምን ማድረግ አለባት? አንድ ሴት ለመውለድ ስታችን ወይም ደግሞ ለማርገዝ የምታቅድ ከሆነ አንደኛው በጣም የሚያስፈልገው ቫይታሚን ነው እና ብዙ ጊዜ ቫይታሚን ቢሴል ወይም ደግሞ ሶሌት አለና እሱን ቫይታሚን ቢሴክስን ወይም ደግሞ ሶሌትን በመድሃኒቱ መዋቅ ያስፈልጋል። አይረን ያው አንድ ጊዜ እርግዝና ከታወቀ በኋላ አይረንም ይሰጣል። ግን በጣም የሚመከረው ቫይታሚን ቢሳው በቫይታሚን ቢሴክስ ወይም ደግሞ ሶሊት የሚመከረው በከርቢዝ እና በፊት ነው። እንደገናም ደግሞ ብዙ ጊዜ ላይ በጣም ፔድ ሲኖራቸው እራሳቸውን የሚያማቸው የሚያዞራቸው ሴቶች ወይም ደግሞ ያው ደም ማነስ በኛ አንኛ የሚባለው ግን ደም ማነስ ብዙ ጊዜ የሚያጋጥማቸው ሴቶች አይረን ያስታደጋቸዋል ያው እንሱ ከመጣ በኋላ በጣም ይ ስለሚያደርጉ ማለት ነው። በዛ በተጨማሪ ደግሞ ምን አይነት ነው ኤንቫይሮንመንቱ፣ አካባቢ ምን አይነት ነው ብለ መታሰብ አለበት። ብዙ ጊዜ ሴቶች ችግር ስጥ የሚጥሏቸው ነገሮች አንዳንዱ የአካባቢያቸው ሁኔታ ነው። የቤተሰቡ ሁኔታ እንዴት ነው? በተቀባይነት አለው ወይ? እችላለሁ ማስተዳደር እችላለሁ ወይ የሚለው መታሰብ አለበት። ብዙ ሴቶች ልክ ከተወለደ በኋላ ልጅ ያው ወጪዎችን ይኖራሉ። ከዛ በተጨማሪ ደግሞ ንጽህናውን መጠበቅ አለበት። ጡት ማጥባት ጊዜ በጣም በጣም ጡት ማጥባት ለእናትም ለልጅም በጣም አስፈላጊ የሆነ ነገር ነው። ግን አንዳንድ ሁኔታዎች አለ አለማጥባት የሚያስከትላሉ እና እዛን ሰዓት ላይ ያው አለ ወይ ፎርሙላ ምልክ ያስፈልጋል እና እንደዚህ ነገሮች ላይ መዘጋጀት አለብን። ልጁ ምግብ የምናዘጋጅበት ለልጁ ደግሞ ወተት የሚዘጋጅበት ቦታ ንጹ መሆን አለበት እና እንደዚህ አይነት ነገሮች ያው ብዙ ጊዜ ያው ምን ነገር አለባቸው ብለን እናምናለን። ብዙ ልጆች ታሞ ስለሚመጡ እንደዚህ አይነት ነገሮች በጣም አስፈላጊ ናቸው። እንደገና መመርመር ደግሞ በጣም አስፈላጊ ነው። የአባለዘር በሽታዎች ኤች አይ ቪ ምርመራ በጣም ግድ ነው ነው ከታወቀ ሴሎችት ተደርጎ ወይም ደግሞ ወደ ልጅ እንዳይተላልፍ የሚደረግበት ብዙ አሁን እድሎች ስላሉ እነዚህ አይነት ነገሮችን በደንብ ሴቶች መጠንቀቅ አለባቸው። እሺ፣ መልካም ዶክተር አመሰግናለሁ። እናትነትስ ማለት ወደ እናትነት ለመንደርደር እንግዲህ ደግሞ እርግዝና አለ። በእርግዝና ወቅትስ መደረግ ያለባቸው ነገሮች ምንድን ናቸው? እርግዝና ወቅት በጣም አስፈላጊ የሆነው የምግብ ሁኔታ ነው። አንደኛ የሚመከሩ አምስት ጊዜ መብላት ነው። ቁርስ፣ ምሳ፣ እራትና በደንብ መግ ሸሸት የሆነ ወይም ደግሞ የተመጣጠነ ምግብ እና መሀል መሀል ላይ ደግሞ እንደ መሰት ነገር በጣም አስፈላጊ ነው። በዛ ደግሞ በደንብ ፕሬዝ እንትን ያስፈልጋል። የራሳችን መጠበቅ ያስፈልጋል። ምንም አይነት ምልክቶች አንዳንድ ጊዜ ምልክቶች ይነገራሉ። ኢንዱስትሪ ኢንደስትሪነት የሚባል ወይም ደግሞ እርግዝና ላይ አንዳንድ አደገኛ ምልክቶች አሉና እነሱም በደንብ ሐኪም ጋር በደንብ መከታተል ያስፈልጋል። ደግሞ ቀጠሯቸውን ሲያደርጉ ወይም ሲያመጣቸው በደንብ መከታተል አለባቸው። እሱን በመከታተል በጣም ብዙ ነገሮችን መቅረፍ ይቻላል። እናም ያው ጤናማ ልጅ ለመውለድ እድሉን በጣም ይጨምርልናል። ስለዚያ በጣም መከታተል ሕክምና በደንብ ምግብና የሚስኪት ነገሮች መከታተልና መሀል ላይ ያው አንፕሮቴክትድ ቫክሲን ደግሞ ያው ኮንዶም ተጠቅሞ ግንኙነት ማድረግ በጣም ይመክራለን። ምክንያቱም ከዛ መሀል ብዙ እናቶች የአባላዘር በሽታዎች ተይዘው ሲመጡ እናያለን። ነው ይህንን ነገር ያው መናገር ስላለብን ሄሎ ዶክተር ስልካችን እንግዲህ እየተቋረጠ ይመስላል። ዶክተር ቤተል ሳምሶንን በድጋሚ ለማስገባት ኤልያስ አስማረ ፕሮዲሰራችን እየሞከረ ነው። እስከዛ ድረስ ዝግጅቶቻችን እንዴት እንደምታገኙ ላስተዋውቃችሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቪኦኤ መሰናዶን ነው። ከማስታወቂያ በኋላ ተመልሰን እንመጣለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ተመልካቾቻችን በመከታተል ላይ የምትገኙት የጋቢና ቬ መሰናዶ ነው። ከማስታወቂያው በፊት ከዶክተር ቤተል ሳምሶን ጋር ጤናማ እናትነት ምን መምሰል አለበት በሚለው ዙሪያ ውይይት እያደረግን ነበር። ስልካችን ተቋርጧል። ነገር ግን ደግሞ ወደ ሁለተኛው ዘገባ እናልፋለን። ዶክተር ቤተል ሳምሶንን መልሰን ካገኘናቸው የምናስገባቸው ይሆናል። ከዚሁ ከጤናማ እናትነት ወር ጋር የተያያዘ ተመሳሳይ ርዕስ ላይ ነው። አስቴር ምስጋናው ዘገባ ያሰናዳችሁ፣ አስተዋውቃችኋለሁ። አፍላ ወጣቶችና ወጣቶች ለጤናማ እናትነት የሚያበቃ ግንዛቤ በልዩ ትኩረት እየተሰጣቸው መሆኑን የአማራ ክልል ጤና ቢሮ አስታውቋል። አፍላ ወጣቶችና ወጣቶች። ከልምድ ማነስና ከግንዛቤ ማጣት ችግር ይገጥማቸው እንደነበረ የገለጹት ምክትል ቢሮ ኃላፊው ዶክተር ጋሹ ክንዱ በቅርቡ ጊዜ ወዲህ ግን ከወሊድና ከቅድመ ወሊድ ክትትልና የቤተሰብ ምጣኔ ላይ ግንዛቤያቸውን ማሳደግ በመቻሉ የእናቶች ሞትን መቀነስ እንደተቻለ ተናግረዋል። አድማጮች እንግዲህ ይህንን ዘገባ ትንሽ ቆየት ብለን ይዘን የምንመለስ ይሆናል። ዶክተር ቤተል ሳምሶን በድጋሚ በስልክ መስመሩ ላይ እንደምትገኝ ስለተነገረኝ ውይይቱን እንጨርስና ወደዛ እንሻገራለን። ስለተፈጠረው የቴክኒክ ብልሽት አስቀድሜ ይቅርታ ጠይቃለሁ። ዶክተር ቤተል በድጋሚ እንኳን መጣሽ። በእናትነት ወይም ደግሞ በእርግዝና ወቅት ስለሚያጋጥሙ ችግሮች ነበረ የነገርሽን የነበረው፣ እንዲሁም ደግሞ መደረግ ስላለባቸው ጥንቃቄዎች፣ በተለይም ደግሞ ኮንዶም መጠቀም ወይም ደግሞ ጥንቃቄ የተሞላበት የግብረስጋ ጋር ግንኙነት አስፈላጊ እንደሆነ ነበረ የነገርሽን። ከዛ ሀሳብሽን መቀጠል ትችላለሽ። ያው ሀሳቤ እንደቀደሙ በተጨማሪ ከምግብ ከግንኙነት እና ከምግብና ከግንኙነት በተጨማሪ ያው አካባቢያችን ማዘጋጀት አለብን ለሚኖረን ልጅ ነው። ይሄኛው አካባቢ ልክ ነው ወይ ብዙ እንዴት ነው እናደገኝ ያለበት የሚለውን እንትን ማድረግ አለብን። በተለይ ደግሞ ምግብ ከወለድንም በኋላ ያለውን ነገሮች ማሰብ አለብን። አሁን በጣም ቀደም ብለን የምናየው ምንድን ነው ብዙ ጊዜ እናቶች ልክ

ከአካባቢውም በተጨማሪ ወለድ ሲወለድ ምን ምን ያስፈልገዋል የሚለውን በጣም ያስፈልጋል። ዶክተር ቤተል እስቲ ደግሞ ስለ ድህረ ወሊድ ንገሪኝ ጥቂት። ምክንያቱም በድህረ ወሊድ ወቅት አንዲት እናት ከወለደች በኋላ ብዙ ጊዜ በቃ አልቋል ተብሎ የሚታሰብበት ነገር ነው ያለው። ግን ድህረ ወሊድ ራሱ የራሱ የሆነ ክትትል ጥንቃቄ የሚሻ ጊዜ ነው እና እስቲ ስለሱ ጥቂት ነገር ብትይ ለምትመለው አስፈላጊ ነው። ልክ ልክ አንድ እናት ከወለደች በኋላ ያው በጣም እኛ የምንሰራው በደም እንዳትደማ ወይ ኢንፌክሽን እንዳይኖራት ነው እና እነዚህ ለማ እንደዚህ አይነት ነገሮችን ያው ሆስፒታል በደምብ ጥንቃቄ በተፈላበት ሁኔታ ቼክ መደረግ አለበት። ከዛ ስትወጣ ደግሞ ጡት ማጥባት የመጀመሪያው ሰላሳ ደቂቃ በጣም ተመካሪ ነው። ስለዛ ጡት ማጥባት መቻ አለዋል ከሆስፒታል ለሚዳ ብትወጣ ጥሩ ነው እና ብዙ ጊዜ ከሆስፒታል ከምድ አንድ ረስቶት ነገር የእርግዝና ጊዜ ጡት ማስለመድ እንባላለና ብዙ ጊዜ አንዳንድ መርሶች በደንብ ያሳያሉና ልክ ልጁ ሲወለድ በደንብ ጡቱ ወተት እንዲያወጣ መጀመሪያ ላይ ማስለመድ አለብን። እርግዝና ጊዜ ነው ልክ ልጁ ሲወለድ በዛን ጊዜ በቀላሉ ነው ማጥባት የሚቻለው። ከዛ በኋላ ለስድስት ወር በጣም ኤክስክሉሲቭ በስቲሊን ወይም ደግሞ ውሃ ራሱ አይሰጥ የተፈላው እንኳን አይሰጥ ነው ልጅ ነው በጣም የጡት ወተት ወይም ደግሞ ፎርሙላ አንዳንድ ሴቶች ላይ ደግሞ የማይቻልበት ሁኔታ አለ እና የጡት ወተት የማይቻልበት ጊዜ ደግሞ ፎርሙላ ቶሎ ማስጀመሪ ይኖርብናል ልጅም ከዛ በኋላ ያው በየሁለት ሰዓቱ ነው መጀመሪያ ልጆች ከተወለዱ በኋላ በየሁለት ሰዓቱ ነው መብላት ያለባቸው። ከዛ በኋላ ያው ወደ ወደ የአራት ሰዓት ወይም ደግሞ በቀን ስድስት በቀን አምስት ከዛ ሶስት የሆነ በደንብ እየተስተካከለ ይመጣል። ግን እስከዛ ድረስ ያው እነዲኩን ምሮች ይኖራሉ እሱ ያው በምዝምህል ካለ ግና ከዛ ቀስ እያለን እያለመደን እየተለመደ ደግሞ ሲመጣ ከድንችን ወይም ደግሞ ይሄ በደንብ ለስላሳ የሆኑ በጣም ምግቦች መስጠት እንችላለን። ግን የተመጣጠነ ምግብ ነው መሆን ያለበት። እኛ ጋር ብዙ ጊዜ በተለይ ክፍለ ሀገር ቅቤ፣ አጥም በጣም ቅባት ያላቸው ምግቦች ነው ልጆች የምሰጡት። ነው መጀመሪያ ልክ ከልክ ናፍጡ ማውጣት እንጀምር ከስድስት ወር ላይ ዶክተር ቤተል ከይቅርታ ጋር ላቋርጥሽ ዶክተር ቤተል ይቅርታ አላቋርጠሽ። እንግዲህ ያለን ሰዓት እየተጠናቀቀ እንደሆነና ወደ ሌሎች መሰናዶች መሻገር እንዳለብን ነው እየነገሩን ያሉት። ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። እንግዳችን የነበረችው ዶክተር ቤተል ሳምሶን ናት። የኤቴጌ መተግበሪያ መስራች፣ እንዲሁም ደግሞ የጤና ሐኪምናት ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ። ተመልካቾቻችን፣ እንግዲህ አስቀድመን ወደ አስተዋወቅናችሁ ወደ አስቴር ምስጋናው ዘገባ ነው የምንሻገረው በባህር ዳር ወይም ደግሞ የአማራ ክልል መስተዳደር በእናቶች ጤና ዙሪያ ስላዘጋጀው ዝግጅት ነው ያሰናዳችሁ ዘገባ። አንዱኛ አስቀድሜ መጠየቅ የምፈልገው ጉዳይ በአሁኑ ጊዜ በቴክኖሎጂ ዘርፍ ውስጥ መነጋገሪያ የሆነው ቻት ጂፒቲ የሚባለውን ጉዳይ ለመጀመሪያ ጊዜ የሚያዳምጡ አድማጮች ሊኖሩ እድሜዋ በሰላሳዎቹ መጀመሪያ እንደምትገኝ የገለጸችልኝ የባህር ዳር ከተማ ነዋሪዋ ሀብታም ጅብሪል የሶስት ልጆች እናት እንደሆነች ትናገራለች። የመጀመሪያ ልጇን አርግዛ ያለ የቅድመ ወሊድ ክትትል በጤና ተቋማት ባለማድረጓ ልጇን በሰላም መገላገል እንዳልቻለች ትናገራለች። መጀመሪያ ላይ በቃ ምንም የመውለድ እንትን ሳላውቀው በነበረበት ሰዓት መርፌ እየተጠቀምኩ እያለ በመርፌ አርግዣ እና ክትትሌን ከስድስት ወርና ከዛም በኋላ ነበር ክትትሌ የጀመር እና ከዛም በኋላ ጀምሮ የብከታተልን ያው ለእኔ አጥጋቢ አልነበረም። በሰዓቱም ስላልተጀመረ ይመስለኛል። ያው በመርፌ ዴስ ለነበር ሁለት ጊዜ መርፌ ስወጋበት ሲጽንሱ ደከመ መሰለኝ። ያው ስምንተኛ ወሩ ላይ ያው እንደዚህ አይነት ነገር ተከሰተ። ውርጃ ውርጃ አጋጣሚ ውርጃ፣ ያው ምጥ ይሆናል ወቅቱን ብቻ እንደዛ ሲያመኝ ሲያመኝ አረፈደ። ሀብታም ከዚህ ገጠመኝ በኋላ የቅድመ ወሊድ የሕክምና ክትትል ትከታተላለች። ከጤና ተቋማት ውጭም አትወልድም፣ ለሌሎችም ትምህርት እንደምትሰጥ ነው የተናገረችው። ሶስተኛ ልጇን ስትወልድም

ዶክተር ስላለ ግን እናት አስተምራለች ነው ምደዚ እናት አስተምራለች። ወንድሞቻችን የተማሩ ወንድሞች በመኖራቸው እኔ እስከ ልጄ ሕይወታችን ተረፉ። እኔ በተርፍ ልጄን ትታፈል ነበር። ይህ ወር የጤናማ እናትነት ወር ነው። ዘንድሮ ደግሞ መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶችን ሞት በጋራ እንግታ በሚል መሪ ቃል የጤናማ እናትነት ወር እየተከበረ ይገኛል። ይህንን አስመልክተው መግለጫ የሰጡት የአማራ ክልል ጤና ቢሮ ምክትል ኃላፊ ዶክተር ጋሹ ክንዱ ለአፍላ ወጣቶችና ወጣቶች ለጤናማ እናትነት የሚያበቃ ግንዛቤ በልዩ ትኩረት እየተሰጣቸው መሆኑን ተናግረዋል። አፍላ ወጣቶችና ወጣቶች ለጤናማ እናትነት የሚያበቃ ክህሎትም እውቀትም የላቸውም። ሰው በዋናነት የጤና ትምህርትና የተግባቦት ስራዎች እንሰራለን። አሁን በየተቋሞቻችን ክሊኒኮች አሉ። እነዚህ ወጣቶችና ፍላ ወጣቶችን ባለን ካልቸር ባለን ባህል መሰረት አስፈላጊውን ግንዛቤና ክህሎት እንዲኖራቸው የሚያስችል ትምህርት መንሰጥባቸው ክፍሎች አሉ ስለዚህ በዋናነት ትኩረት ሰጠን የምንሰራው በቂ እውቀትና ክህሎት እንዲኖራቸው ከጤና ኤክስቴንሽን ሰራተኞች ጀምሮ እስከ ሆስፒታል ከፍተኛ ማያተኞች ይህንን አገልግሎት እንዲሰጡ ስራዎች እንሰራለን። እናቶች ከእርግዝና ከወሊድና ድህረ ወሊድ ጋር በተያያዘ ምክንያቶች ሕይወታቸውን እንደሚያጡ ገልጸው በየደረጃው ያለው የጤና አመራሩና የጤና ሙያተኛው የእናቶችን ሞት ለመቀነስ በተሻለ ተነሳሽነት ወደ ስራ መግባት አለበት ብለዋል። እንደ ሀገር የእናቶች ሞት በጣም ከፍተኛ ቢሆንም ላሳለፍናቸው ሁለት አስርት ዓመታት ሰፊ ስራ ተሰርቶ ጥሩ የሚባለው ተመዝግቧል። ስለዚህ ይህንን ወር ስናከብር በዋናነት ሶስት መሰረታዊ ጉዳዮች ላይ አተኩረን እናከብራለን ማለት ነው፣ ታሳቢ እናደርጋለን ማለት ነው። አንዱ እንዳልኩት የግንዛቤ ፈጠራ ስራ ይሰራል ማለት ነው። ሁሉም ባለድርሻ አካላት የእናቶችን ሞት አሳሳቢነት በሚገባው ልክ እንዲረዳና የሚገባውን የሚያስፈልገውን ርብርብ እንዲያደርግ ሰፊ የግንዛቤ ስራ እንስራለን። ወሳኝ አካላት አመራሩን በተለይ እነዚህ ፖሊሲ ሜከር የምንላቸው አመራሩ በቂ ግንዛቤ እንዲኖር የተለያዩ መድረኮችን ፈጥረን ግንዛቤ ስራዎችን እንሰራለን። የጤና አመራሩና ጤና ሙያተኛው ለጉዳዩ ልዩ ትኩረት ሰጡ እንዲሰራ በቂ ግንዛቤ የመፍጠር ስራዎችን እንሰራለን። በማህበረሰብ ደረጃ በቂ ግንዛቤ ኑሮ፣ በተለይ ማህበረሰቡ ግንዛቤ ኑሮት፣ እናቶች ግንዛቤ ኑሯቸው የራሳቸውን ጤና እንዲያለሙ መድረኮችን ፈጥረን ስራዎችን እንሰራለን ማለት ነው። በኢትዮጵያ ከወሊድ ጋር በተያያዘ ከመቶ ሺህ እናቶች ውስጥ ከስምንት መቶ በላይ የሚሆኑ እናቶች ይሞቱ እንደነበር የአማራ ክልል ምክትል ቢሮ ኃላፊ ዶክተር ጋሹ ክንዱ ተናግረዋል። በተደረገው እርብርብ ግን የሚሞቱ እናቶች ቁጥር ወደ አራት መቶ ዝቅ ማድረግ ተችሏል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ባህርዳር ሰሞነኛው የቻት ጂቲፒ አንደኛው የቴክኖሎጂ መነጋገሪያ ርዕስ ሆኗል። ሰዎች ለሚያቀርቧቸው ጥያቄዎች አፋጣኝ ምላሽ የሚሰጠው ይኸው አገልግሎት ከዚህ ቀደም ሰዎች በራሳቸው ጥረት ይሰሯቸው የነበሩትን ነገሮች በፍጥነትና በጥራት በማከናወን አድናቆት አግኝቷል። ሀብታሙ ስዩም ቻት ጂቲፒ ምንድን ነው ሲል ባለሙያ ናግሯል። አንደኛ አስቀድሜ መጠየቅ የምፈልገው ጉዳይ በአሁኑ ጊዜ በቴክኖሎጂ ዘርፍ ውስጥ መነጋገሪያ የሆነው ቻት ጂፒቲ የሚባለውን ጉዳይ ለመጀመሪያ ጊዜ የሚያዳምጡ አድማጮች ሊኖሩ ይችላሉ። ከምንነቱን ጀምር፣ ምንድን ነው ቻት ጂፒቲ? ቻት ጂፒቲ ማለት ኖርማሊ፣ ቻት ጂፒቲ የምትለው ስሟ ራሱ ሪፕሬዘንት የምታደርገው የቻት ቦትን ነገር ነው። ከጀርባ ያለ የሰለጠነ የተማረ ኮምፒውተር ጋር የሰው ቋንቋ መረዳት የሚችል ማሽን ጋር ኮሚኒኬት እንድናደርግ ቀረበችልን ቻት ባት ነች። እኛ ሌላ ሰው ጋር እንደምናወራው ኖርማሊ በምንጠቀምበት ቋንቋ ጥያቄ ብንጠይቀው ብናናግረው ተረድቶ መልስ እንዲሰጥልን ተደርጎ ተዘጋጅቶ የቀረበ አፕሊኬሽን ነው በአጭሩ። ቻት ባት ግን የተማረ ኮምፒውተር እንደነዚህ ያሉ አገልግሎቶች ከዚህ በፊትም ነበሩ። የምንጠይቃቸው ጥያቄዎች አፋጣኝ ምላሽ የሚሰጡን አገልግሎቶች ነበሩ፣ ልክ ሰው እንደሚያናግረን ሁሉ። ይሄኛው ለየት ያደረገው ምንድን ነው? ለዓለም መነጋገሪያ እንዲሆን ያበቃው ከምን የመነጨ ነው? ልክ ነህ። ከዚህ በፊትም ያሉ እንደዚህ ቻት የምናደርግባቸው ሰርቪሶች አሉ። አንዳንድ ዌብሳይቶች ላይ ብትገባ ተደጋጋሚ ታያቸዋለ። ግን ዋነኛው ልዩነቱ ምንድን ነው? ሌላ ጊዜ አውቶሜትድ የሆነ ቻት ቦቶችን ከፍተ ስታዋራቸው አንተ የሆነ ጥያቄ በኖርማል ሬጉላር እንግሊዝኛ ብትጠይቅ እዛ ቻትባት ላይ ያ ቻትባት አንተ የጠየከውን ጥያቄ ተረድቶ ለመመለስ ያለው አቅም ከዚህኛው ቻትባት ጋር ሲወዳደር የሆነ ቀንና ሌሊት ነው። ይሄኛው አንደኛ በጣም ትልቅ የሆነ ዴታ ኢንተርኔት ላይ ያሉ እስከ 2021 ዓ ም ድረስ ያለን ኢንፎርሜሽን ጠቅላላ ሰብስቦ የሰው ልጆች እንዴት ነው የሚያወሩት፣ እንግሊዝኛን ሲጠቀሙ ይህንን ቃል ከተጠቀሙ በኋላ የሚቀጥለው ቃል የሚጠቀሙት ምንድን ነው የሚለው መገመት እንዲያስችለው ራሱን ትሬን አድርጎ የተሰራው ሞዴል እስከ ዛሬ ከምንጠቀማቸው ቻትቦቶች በብዙ እጥፍ ስማርተር ነው። ይሄ አንደኛ ኖሌጁም አለው፣ ኢንፎርሜሽኑ አለው። ሁለተኛ የላንጉዌጅ ሞዴሉ ይሄ ኮሚኒኬት የሚያደርግበት መንገድ ሰው ነው፣ ሰው አይደለም የሚለውን መለየት በሚያቀስበት ደረጃ ቀልድ ተናገር ብትለው ቀልድ ይናገራል። ኢሴ ይጻፍ ብትለው ኢሴ ይጽፋል። መልስ ስጠኝ ብትለው በስነ ስርዓት እንደዚህ ፖይንት ፖይንት አድርጎ ይመልስልሃል። ሌቭሉ ኦልሞስት ሰው ነው የሚመስለው ፣ ይሄኛው ሌቭል። እስከዛሬ እዚህ ደረጃ ላይ የደረሰች አጥፋት አልነበረም። በተወሰነ ደረጃ ወይ ሊንክ መስጠት ወይም የስ ኦር ኖ ማለት ወይም በጣም በጣም ሎ ሌቭል የሆነ ቻት እንጂ እንደዚህ አድቫንስድ የሆነ አልነበርም እስከ ዛሬ። ሌላው ጉዳይ ቻት ጂፒቲ በእውቀት ሽግግር በኩል ከፍተኛ አስተዋጽኦ እንደሚኖረው እየተነገረ ይገኛል። በአንጻሩ ደግሞ ተማሪዎችን ሊያሰንፍ ይችላል የሚል ስጋትም አለ። ተማሪዎች በሚፈልጉት ርዕሰ ጉዳይ ላይ ጥናታዊ ጽሑፎችን እንዲጽፍላቸው ቢያዙት ያንን ከማድረጉ አንጻር ጋር በተገናኘ የኩረጃ ባህልን ሊያስፋፈ ይችላል። በገዛ እውቀታቸው ብቁ እንዳይሆኑ ሊገረግራቸው ይችላል የሚል ስጋትም አለ። ከዚህ ጋር የተያያዘውን እይታ እንዴት ትገመግመዋለህ? ከዚህም በፊት ኢቨን በእኔ ጄኔሬሽን ጊዜ ራሱ ሴም ኢሹ ነበረ ለምሳሌ የጉግል ሰርችና ያሁ ሰርች፣ አልታ ቪስታ መጀመሪያ አካባቢ እርሊ 2000 አካባቢ ወደ ህዝብ በጣም እየወጡ ሲሄዱ ሴም አይነት ኢሹ እንዴ ተማሪዎች እኮ አሁን ጎግል ላይ ሄደው ሰርች አድርገው መልስ አግኝተው ትምህርት ቤት ይዘው ሊሄዱ ነው እና ኩረጃን ሊያበረታታ ነው እኮ ይሄ ነገር የሚል ኢሹ ነበረ። ከዚህም በፊት ግን ትምህርት ቤቶችም ከዛ በኋላ አስተማሪዎችም እየተረዱት ሲሄዱ የሚጠይቁትን ጥያቄ ራሱ መልሱ ተኮርጆ የማይገኝ አይነት ነገር፣ ለምሳሌ እንትና እንትና በስንት ዓመተ ምህረት ተወለደ የሚል ጥያቄ እኔ አስታውሳለሁ። ድሮ እንደ አሳይመንት ይሰጠን ነበረ። ምክንያቱም መልሱን ለማግኘት ላይብረሪ ሄደ ከዛም ብበ ነው አስራ ዘጠኝ ሰባ አንድ የሚለውን መልስ ይዘምት መጣ። ልክ ግን ጉግል ወይም እንደዚህ ሰርች ኢንጂኖች ሲመጡ እሷን መልስ ማግኘት ቀላል ስለሆነ የቤት ስራዎቹም አሳይመንቶቹም ሰርች ተደርገው የማይገኙ ሆነው አፕዴትድ ሆኑና ከዛ በኋላ ሰርች ኢንጂን አሁን ላይ ኢሹም አይደለም። ተማሪዎች እንዳይኮርጁ የሚለው በተወሰነ ደረጃ ነው፣ ግን አስተማሪዎቹም ትምህርት ቤቱም አዳፕ ስላደረገ ሰርች ኢንጂኖች የማይመልሱት አይነት ከስተም ጥያቄ ነው የሚጠየቀው። ሴም ቲንግ ነው ለቻት ጂፒቲም፣ ሰርች ኢንጂኖች ባይመልሱትም ለምሳሌ ኢሴ መጻፍ አሁን እንዳነሳው አይነት ነገር የሆነ ስለ ኤሌክትሪክ ካር ከሆነ ቶፒክ ስለ ኤሌክትሪክ ካር ይ የጻፍልኝ ቢለው መልሱን ይዞ ይመጣል። የስ አሁን ላይ ስ ቨሪ ሀርድ ቻት ጂፒቲ ነው የጻፈው ወይም ኤአይ ቱል ነው የጻፈው ወይ ተማሪ ነው የጻፈው የሚለውን አይደንቲፋይ ለማድረግ ለአስተማሪዎችም ትምህርት ቤቶችም ሲላመዱ፣ እንደዚህ አይነት ኤአይ ቱሎች የማይመልሱት ጥያቄ ይሆናል የሚጠየቀው የሆነ ተመልካቾቻችን ይህንን መሰናዶ ሙሉን ለመከታተል እንዲሁ ቪ አምሃሪክ ዌብሳይት ላይ ልታገኙ ትችላላችሁ። ደግመንም ይዘው ነው የምንመለስ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ተሰናብተናል።